ትንቢተ ሚክያስ ምዕራፍ ሁለት። በመኝታቸው ላይ በደልን ለሚያስቡ ክፋትንም ለሚያደርጉ ወዮላቸው፤ ኃይል በእጃቸው ነውና ሲነጋ ይፈጽሙታል። በእርሻው ላይ ይመኛሉ በግዴታም ይይዙታል፤ በቤቶችም ላይ ይመኛሉ ይወስዷቸውማል። ሰውና ቤቱን ሰውና ርስቱንም ይነጥቃሉ። ስለዚህ እግዚአብሔር እንዲህ ይላል፤ እነሆ በዚህ ወገን ላይ በክፉ አስባለሁ ከዚያም አንገታችሁን አታነሱም። ዘመኑም ክፉ ነውና ቀጥ ብላችሁ አትሄዱም። በዚያን ቀን በምሳሌ ይመስሉባችኋል፣ በጽኑ ልቅሶም ያለቅሱላችኋል። እነርሱም ፈጽመን ጠፍተናል፣ የሕዝቤን ዕድል ፈንታ ይሰፍራል፣ እርሱንም የሚከለክል የለም፣ እርሻችንን ለዐመፀኞች ይከፍላል ይላሉ። ስለዚህ በእግዚአብሔር ጉባኤ መካከል በዕጣ ገመድ የሚጥል አይኖርህም። ትንቢት አትናገሩ ብለው ይናገራሉ። በእነዚህም ላይ ትንቢት አይናገሩም፤ ስድብም አይርቅም። የያዕቆብም ቤት የተባልህ ሆይ በውኑ የእግዚአብሔር መንፈስ የማይታገሥ ነውን? ወይስ ሥራው እንደዚች ናትን? ቃሌስ በቅን ለሚሄድ በጎነት አያደርግምን? ነገር ግን ከቅርብ ጊዜ ጀምሮ ሕዝቤ እንደ ጠላት ሆኖ ተነሥቶአል። ቀሚስንና መጐናጸፊያን ገፋችሁ ሳይፈሩም የሚያልፉትን ከሰልፍ እንደሚመለሱ አደረጋችኋቸው። የሕዝቤንም ሴቶች ከተሸለሙ ቤቶቻቸው አሳደዳችኋቸው። ከሕፃናቶቻቸውም ክብሬን ለዘላለም ወሰዳችሁ። በዚህ ዕረፍት የላችሁምና ተነሥታችሁ ሂዱ። በርኵሰት ምክንያት ክፉ ጥፋት ታጠፋችኋለች። ነፍስንም ተከትሎ ስለ ወይን ጠጅና ስለ ስካር ትንቢት እናገርልሃለሁ ብሎ ሐሰትን የሚናገር ሰው ቢኖር እርሱ ለዚህ ሕዝብ ነቢይ ይሆናል። ያዕቆብ ሆይ ሁለንተናህን ፈጽሞ እሰበስባለሁ፣ የእስራኤልንም ቅሬታ ፈጽሞ አከማቻለሁ። እንደ ባሶራ በጎችና እንደ መንጋ በማሰማሪያቸው ውስጥ በአንድነት አኖራቸዋለሁ። ከሰው ብዛት የተነሣ ድምፃቸውን ይሰማሉ። ሰባሪው በፊታቸው ወጥተዋል። እነርሱም ሰብረው ወደ በሩ አልፈዋል፣ በእርሱም በኩል ወጥተዋል። ንጉሣቸውም በፊታቸው አልፈዋል። እግዚአብሔርም በራሳቸው ላይ ነው።